የወጣቶች አለም አስመላሽ ዘፈሩ ይህንን ስም በተለይ ሰሞኑን በማህበራዊ መገናኛ ገጾች አንብባችሁ ይሆናል የሰንዳፋ ነዋሪ የሆነው አስመላሽ ዘፈሩ ትንሽ አይሮፕላን ከመስራትም አልፎ ትናንት ሐሙስ የመጀመሪያ የሙከራ በረራ አድርጓል በግሉና በትርፍ ጊዜው ትንሽ አይሮፕላን የሰራው የ35 ዓመቱ አስመላሽ የጤና መኮንን ባለሙያ ነው። ይህንን ስልጠና በአለማያ ዩኒቨርሲቲ ከማግኘቱ በፊት ደግሞ በጨርሰውም ለሁለት ዓመት ተኩል በሐዋሳ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ ነበር። ዛሬ ስለሰራው አይሮፕላን ያስረዳናል። የሰራሁት አይሮፕላን ሁለት ሰው የምትይዝ ናት። ቀላል አይሮፕላን ናት። ከፊትና ከኋላ መቀመጥ የሚያስችል አይሮፕላን ነው። ክብደቷ ወደ ስድስት መቶ ኪሎግራም ነው። ክንፏ ስፋቷ አስራ ሶስት ካሬ ያህል ነው። እና የቮልክስዋገን ኢንጂን የጠቀምኩት ሞተሩን አርባ የፈረስ ጉልበት ያህል አላት። አብዛኛው የተሰራች ማቴሪያሏ ከጣውላ ነው የሰራት ከጣውላ እና ከተወሰኑ ብረቶች እና ከአልሚኒየም የሰራት አይሮፕላን። አስመላሽ ትናንት ሐሙስ ምሳ ሰዓት ቅድማ ለሙከራ በረራው በዝግጅት ላይ እንዳለ ከበረራው ምን እንደሚጠብቅ ጠይቄው ነበር። ለማብረር ዝግጁ ነኝ፣ ግን አንዳንድ ሴፍቲ ፋክተሮች አሏል። ፓራሹት፣ ላይፍ ጃኬት የመሳሰሉ ነገሮች እነሱ ነገሮች ማሟላት አልቻልኩም። ስለዚህ ከፍ የማብረር አልችልም የተወሰነ ብቻ ከመሬት አንድ አስር ሜትር ተነስቼ ለማረፍ ነው ሀሳቤ ሰክሰስፉል የሆነ ቴስት ላይ ለማረብ ነው አሁን እያሰብክ ያለሁት ሬዲም የሆንኩት ለዛ ነው አይሮፕላን ከመስራት ባሻገር ማብረርም ትችላለህ ራስህ ነው ማለት ነው አሁን የምታበራው እሱ እንትኑ የለኝም የሰርኩስ ትምህርት ወይም ትሬኒንግ የለም በኮምፒውተር ፍላይት ሲሙሌሽን ከማየት ውጭ በዩቲዩብ እንዴት እንደሚነሱ እንዴት እንደሚያርፍ ከማየት ውጭ የፓይለት ትሬኒንግ አልወሰድኩም ሞር ፎከስ ያደረኩት አይሮፕላኑ እንዴት ይሰራል እና አይሮፕላን እንዴት መስራት ይችላሉ የሚለው ላይ ነው ግን የመብረር ፋን አለኝ። ከዚህ በፊት የመብረር ሀሳብ ስላለኝ ያን ለማድረግ የተወሰነ ከመሪ ተነሱ ለማድረግ ነው ሀሳብ፣ የእኔ ፓይለት መሆን ስላልቻልኩ ነው ይህ ሁሉ ይሰራ። ፓይለት መሆን አልቻልኩም። ያ ነው ደግሞ አንዱ ምክንያት። ስለዚህ አብሮህ የሚያግዝህ አንድ አብራሪ አለ ማለት ነው? አብራሪ የለም። አንዱ ቦታ ክፍት እንዲሆን ነው ብቻ ነው ተነስተ የምታርፈው ብቻዬን ነው። ሪስክ እንኳ አለው። አሁን ፓራሹት የለም ላይፍ ጃኬት የሚባል የለም። ስለዚህ ከእኔ ጋር ሌላ ሰው ለመጫን ይከብዳል። ምን አይነት ቦታ ላይ ነው ይህንን በረራ የምትሞክረው? ሰፊ ሜዳ ነው በጣም ሰፊ። ዳቤ ይባላል። ዳቤ ጊዮርጊስ ኤርፊልድ ነው። እዛ ቦታ ላይ የምሞክረው በጣም ሰፊ ሜዳ ነው። ተነስቶ ለማድረግ የሚሆነው። When my wings and fly away. I believe I can soar. I see me running through that open door. I believe I can fly. I believe I can fly. I believe I can fly. የአስመላሽ ታናሽ እህት የሆነችው መብራት ዘፈሩም ይህንን የሙከራ በረራ ለመከታተል ከአዲስ አበባ ወደ ሰንዳፋ አቅንታ ነበር። በስፍራው የነበረውን ሁኔታ እንደሚከተለው ነው የገለጸችልን። በጣም ደስተኛ ነኝ። አሁን ያለውበት ሁኔታ በሙከራ ላይ ነው ያለው። በጣም በጣም ብዙ የአካባቢ ነዋሪዎች አሉ፣ የጸጥታ ባለሙያዎች አሉ፣ የአምቡላንሶች፣ የተለያዩ የሚዲያ አካላቶች አሉ። ብዙ ሰውም እየተጠባበቀ ይገኛል። በዚህ ደረጃ ላይ መድረሱ በራሱ ለእኔ ስኬት ነው እና ግን አሁንም ቢሆን እንደሚሳካለት እርግጠኛ ነኝ። ይሳካለተ አስመላሽ አይሮፕላኑን ለመስራት አምስት መቶ ሰባ ቀናት ወይም አንድ አመት ከሰባት ወር ገደማ ፋይቶበታል። አይሮፕላን በመስራቱ የተደሰተችው የአስመላሽ ፍቅረኛ ሰብለ በቀለ አስመላሽ የሙከራ በረራ ለማድረግ መወሰኑ ቢያስደስታትም ትልቅ ስጋት እንደነበራት ነው ያጫወተችን። እንዴት ብዬ ልግለጽልሽ እውነቱ ስ መጣም ከቢሮ ድንገት ድንገት እውነት ይሰራል ምናምንም ብቻ ሳይሆን ሁሌ በቃ ሁሌ እንዲያደርጋል። ስ አላመሸሁም እና ዛሬ እንደዛ አስሬ ሲደውልኝ መሽ ደስ ይበለው ብዬ ምጥ ስመጣ ግን የጠበቁት ሌላ ያየሁትን ሌላ ነገር ነው። ሰው በጣም ተሰብስበዋል። በዚህ ላይ ሰው ሰክሰስፉል እንዲሆኑ ይፈልገው ይጠልያል። ምን ይላል ያለው ነገር በጣም ያሰራል። ውስጤ በቃ አይነ አይም ሁላ ስክል ድረስ ነው ደንግጬ ማለት ነው እና ያሰራላ መጨረሻም ሰዓት ስለሆነ እና እንደዛ ነበረ ሲል ያደረኩት ከዚህ ቀደም አይሮፕላን አብርሮ የማያውቀው አስመላሽ አዲስ የሰራትን አይሮፕላን ብቻውን ለማብረር ቆርጦ ቢነሳም ለሙከራ የጀመረው በረራ እንደታቀደው እውን ሳይሆን ተቋርጧል። እግዚአብሔር ይመስገን፣ ነገር ሁሉ ለበጎ ነው ቃሉ ይላል። ምንድነው ኤርክራፍታው የምትነሳበት ሰዓት ስላር የሚባል ነገር አለ። ከፊት የሚገጠም ማለት ነው፣ የሚሽከረከረው አየሩን ሮኬት የሚያደርገው ነገር ማለት ነው። ያንን በስህተት ይመስለኛል ዳይሬክሽን ሳይቀያየር አይቀርም። የመጀመሪያው ተሰበረበት፣ ከእንጨት እነሱ ከአውስትራሊያ ጣውላ ነው የሚባለው የሚሰራው ማለት ነው። ሶስት ጣውላዎች አንድ ላይ ተቀናይተው ተንድገው ነው የሚሰራው። ያቺ ተሰበረችበት። ሁለተኛ ሞከረ። ሁለተኛ ሲሞክር ደግሞ የመሬቱ አቀማመጥ መልካም አልነበረ። መሬቱ ነ ሁላሉ ነው። በዛን ሰዓት ስፒዳ በጣም ፍጥነት አለው አይደለም። በሚሽከለከልበት ሰዓት ጫፋ ተሰበረች። አስመላሽ እንዳቀደው በሮ ለማረፍ ያደረገው ሙከራ ባይሳካም በአንድ ሳምንት ጊዜ ውስጥ በሰራው አይሮፕላን ውስጥ የተሰበረውን ጠግኖ ለማብረር ወስኗል። የአስተሳሰር ችግር ስለነበረ ፋኑ ብቻ ነው የሚነቀል ነው፣ እና በሚታሰርበት ሰዓት ላይ ትንሽ የመጥበቅ ነገር ነበር እና የጠበቀው ደግሞ የሞተሩን ክፍል ትንሽ ነቀው፣ በሚነካበት ሰዓት ፍሪክሽን ስለተፈጠረ የአፍት ጊያ እንዲሰበር አድርጎታል። የአስተሳሰር ችግር እንጂ ዛሬን ሰክሰስ ስቶሪ ማቅረብ እንችል ነበር። እንደው ይሄ ባይገጥመ ኖሮ ምን ያህል ከፍ ብለህ ለመብረር ነበር ያሰብከው? አሁንማ ሴፍቲ ፋክተር ስላልነበረኝ ማድረግ የምችለው እስከ አስር ሜትር ብቻ ለመነሳት ነው። ከዛ በላይ መሄድ አልችልነት። እንትን ፓራሹት የለኝም፣ ላይፍ ጃኬት የለኝም። ብዙ ነገሮች ሴፍቲ ዌይቴን ባላንስ ኤቭን ቼክ አልተደረገችም አይሮፕላኗ። ቢያንስ አስር ሜትር ከናይጄሪያው ልጅ በተሻለ ሁኔታ ስክሰስ ለማስመስከር ማለት ነው። አይሮፕላኗ እስከ አስር ሺህ ጫማ ከፍ ብላ መብረር እንድትችል አድርጌ ነው የሰራኋት ይላል አስመላሽ። እዚህ ለመድረስም ለብዙ ጊዜ ጥናትና ምርምር ማድረግ ነበረበት። ብዙ ታሳቢ አድርገኝ ፓተንት ፍሪ እንትን ብሉፕሪንት አግኝቼ በዛ መሰረት ነው የሰራት። ሳይንሳዊ ነው፣ እያንዳንድ ነው። ከአስር አመት በላይ ሆኖኛል አይሮፕላን ቤት ሰራ የሚለውን እህቱ መብራት ወንድሟን የምታውቀው ብዙውን ጊዜ ኢንተርኔት ላይ ሲያነብ ነው። ከዚህ በተጨማሪ ደግሞ እዚህ ያሉ ቴክኒክና ሙያ አለ፣ ሰንዳፋ ቴክኒክና ሙያ እዘ ካሉ አንዳንድ ተማሪዎች ጋር በመሆን ይሰራል። እና እኔም ብዙ ቅርበት እንገናኛለን። ብዙ ቦታ አብረን እንሄዳለን፣ አብረን እንሰራ ነበረ። ወንድሞች አሉኝ። ሌሎች ወንድሞች በመካኒካል ቦታው በኢንጂነሪንግ ቦታ ሌላ ወንድም አለኝ። በኢንጂነሪንጉ ያግዘዋል። በእንደዚህ ነው የሚሰራው። አስመላሽ ፍጹም ጊዜ ማባከን አይፈልግም። ስራ ላይና የሕክምና ክፍል ሆኜ ሁሉ ባገኘሁት አጋጣሚ አሮፕላን እንዴት ይሰራል የሚለውን አነብ ነበር ይላል። ፍቅረኛው ሰብለም አስመላሽ ለበረራ ያለውን ተሰጥኦ ወዲያው ነበር የተረዳችው። አይሮፕላኑ ከሰራ የተጀበት አንድ አመት ከሰባት ወር ነው ኦልሞስት እኔ እናቱም ወደዛ ገደማ ነው ጊዜያችን በሚሰራበት ሰዓት ምንድን ነው የልጅነት ህልሙ ነበረ። ገና ትንሽ ሆኖ በህፃንነቱ ሲነግረኝ ሪሪዮን እና ምንድን ነው ድሮ አይሮፕላን እንዲህ ትንሽ በካርቶን በምናምን ይሰራና ሸጥ እሱ ደግሞ አለም ዩኒቨርሲቲ ነበር ግራጁዌት ያደረገው እንትን ሄልዝ ኦፊሰር ነው የተመረቀበት ማለት ነው። እና እሱ የሚፈልገው ፓይለንት መሆን ነው እንጂ በጤናው ዙሪያ መስራት አይፈልግም ነበር። በዛን ሰዓት ሶስት ነጥብ እና ከዛ በላይ ያለው ሰው ፓይለንት መወዳደር ይችል ነበር አለ ሶ እሱ ያመጣው ደግሞ ትሪ ፖይንት ኤይት ነበረ ሶስት ነጥብ ስምንት ማለት ነው። ከዛን ሲሄድ እሱ አንድ ሜትር ከስልሳ ዘጠኝ ነው ቁመት ደግሞ ሜትር ከሰባና ከዛ በላይ ነበረ። ከዛም መጨረሻ ላይ ምንድነው ጫማውን አወለቀ በማለት ይለኩት፣ በባዶ ብራቸው ነበረ ሜትሩ ማለት ነው። ከዛም በኋላ አውልቆ ሲለካ እሱ ሜትር ከስልሳ ዘጠኝ ነበረ የሆነው፣ የመግቢያው ደግሞ መስፈርቱ ሜትር ከሰባና ከዛ በላይ ነበረ። ምንም በቃ መጨረሻ ለምናቸው ሲለምናቸው እምቢ አሉት። ቀምቢ ሲሉት ምን አላቸው? ለፈታኝ ታይኛለ። እኔም ማድቄ እንግዲህ ሀያ አንድ አመት ነው የዛኔ። እኔም ማድቄ የራሴ ኤርፕላን ይኖረኝና ራሱ አበዛለሁ ብሎ ይናገራል። ልልሽ የፈለኩት ይህ የልጅነት ህልሙ ነው። ተስፋ አልቆረጠም። በጤናው በሙያው እየሰራ ይሄንን መስራት ጀመረ። ክሬ ያደረገን ምን ራሱ እውነት ይሆናል ሪያሊቲ አላሰብኩም። ምክንያቱም አንቺ አንድ ሰው ብቻውን እንዲሰራል እንዲሆናል ለማለት ይከብዳል። ሌላ ነገር ለመስረት ትንሽ ከበድል ይችል ይሆናል Und መላሽ ከሳምንት በኋላ ነው እንግዲህ ቀጣዩን ሁለተኛ ሙከራ ልታደርግ ያሰብከው፣ ያኔ ምን ለመቀየር አስበሃል? ከአንድ ሳምንት በኋላ እችም አይሮፕላን ማብረር እፈልጋለሁ። ስጋዬ ብቻ ሳይሆን ነፍሴው እንድትረካ ፈልጋለሁ። በርሬ ማለት ነው። ስለዚህ በሳምንት ውስጥ ይህን ውጤቱ ማየት ፈልጋለሁ። ይሄ ራሱ ለምን ክረምቱም ያበላሻታል አይሮፕላኗን የመበላሸት ዕድሏ ከፍተኛ ነው። ክረምት ሲመጣ ደረገ ክፍል ሁለት ሰውን አሳፍራ ልትበር የምትችል አውሮፕላን ሰርቶ ትናንት ሐሙስ የመጀመሪያ በረራ የሞከረው አስመላሽ ዘፈሩ ነበር። የዛሬው የወጣቶች ዓለም እንግዳ ቀጣዩ ሙከራ ከምን እንደደረሰ ተከታትለን እናሳውቃችኋለን። ለዛሬው እዚህ ላይ ልሰናበት ልደት አበበነኝ ጤና ይስጥልኝ።